የፌዴራል መንግስት የአሸባሪው ኃይል ታጣቂዎች የሚላቸው ህወሓት የትግራይ መከላከያ የሚላቸው የማጥቃት ዘመቻ መጀመራቸውንና በዚህም ድል እየቀናን ነው፣ በርካታ ተዋጊዎችንም ደምሰናል ይላሉ። የመቀሌው ዘጋቢያችን ሙልጌታ አጽብሃ ቃል አቀባይ ጠቅሶ ጥቅሶ ተከታዩን አድርሰናል። የንጋት ዘመቻ ተብሎ በተሰየመ አዲስ የማጥቃት ዘመቻ የትግራይ ኃይሎች በአፋርና አማራ ክልል አካባቢዎች በሚገኙ የኢትዮጵያ መከላከያ ኃይል የክልሎች ልዩ ኃይሎችና ሚሊሻዎች ላይ ጥቃት እያካሄድ ነው፣ ድልም እያገኘ ነው በማለት የሰራዊቱ ቃል አቀባይ ገብረገብረ ገብረ ገብረ ጻደቅ የተናገሩት በትግራይ ክልል የትግራይ መከላከያ ኃይል ተብለው የሚጠሩ በፌዴራሉ መንግስት ደግሞ የአሸባሪ ኃይል ታጣቂዎች ተብለው የተፈረጁ ኃይሎች ቃል አቀባይ በዛሬው ዕለት በመቀሌ ከተማ በሰጡት መግለጫ ካሁን በፊት የተካሄዱ ዘመቻ ራሳ ላና ዘመቻ እናቶች ቅጥያ የሆነ የንጋት ዘመቻ ተብሎ የተሰየመ ማጥቃት ጀምረናል ብለዋል። ቃል አቀባዩ በመግለጫቸው ሰራዊታቸው በወልዲያ መስመር እስከ ንፋስ ማውጫ በተባለ አካባቢ ከሃያ በላይ ትላልቅና ትናንሽ ከተሞች ይዘናል በማለት ገልጸዋል። እንዲሁም በአፋር ግንባርና በወልዲያ መርሳ መስመር በተካሄዱ የማጥቃት ዘመቻዎች ሰራዊታችን ድል እያገኘ ነው ሲሉ ነው የተናገሩት ወፍሪ ፀሐይ ብራቅ ቅድም ኢሉ ብዝሓለፈ ወፍርታት ወፍር ኣሎ ኣባነጋን ወፍረዴታት ትግራይን ዝረኣናዮ ጭላንጭል ብርሃን የንጋት ዘመቻ ተብሎ የተሰየመበት ምክንያት ባለፈው በተካሄዱ ዘመቻ ራስ አሉላና ዘመቻ የትግራይ እናቶች ተከትሎ ያገኘ ነው ትንሽ ብርሃን ያጣጣምነው ሰላም የሚበዛው የትግራይ አካባቢ ከጨለማ ወጥቶ ሰላም ያገኘበት ጊዜ ስለነበረ የተፈጠረው ብርሃን እንዲደምቅ ሙሉ በሙሉ እንዲበራ ነው። ከነበርንበት መድረክ ወደ ከፍተኛ የድልና ቀጣይ ብሩህ ተስፋ የሚያቅድ እንዲሆን ነው። አሁንም ጠላቶቻችን ማረፍ ስላልቻሉ በየጊዜው የተደመሰሰው ኃይላቸው እንደ አዲስ የሞሉ ሰላማችን ደህንነታችን እንዲሰጡን ስላልፈለጉ ነው። አሁንም ህልውናችንና ደህንነታችን በክንዳችን በማለት የንጋት ዘመቻ አንጸባራቂ ድሎች እያስመዘገበ ነው ነው ያሉት ቃል አቀባዩ። በእነዚህ ውጊያዎች ከ10 ሺህ በላይ የጠላት ኃይል ብለው የጠሩትን እንደ ደመሰሱ ነው ቃል አቀባዩ የገለጹት። እንዲሁም ዘጠኝ ታንኮች፣ 19 መድፎች፣ 10 ብረት ለበስ በእንፈ የተባሉ መሳሪያዎች እንደማረኩ የገለጹት ቃል አቀባዩ ሌሎች መካከለኛ መካከለኛና አነስተኛ መሳሪያዎችም በሺዎች ይዘናል ብለዋል። ዘመቻው ቀጣይ መሆኑም ተናግረዋል። የትግራይ ኃይሎች በሚንቀሳቀስባቸው የአፋርና የአማራ ክልል አካባቢዎች በንጹሐን ዜጎች ላይ ጉዳት እየደረሰ እንደሆነ ክስ ይቀርባል ተብለው የተጠየቁ ገብረ ገብረ ጻዳው ሰራዊታችን ስነ ምግባሩ የታወቀ ነው፣ በሰላማዊ ዜጎችና ታሪካዊ ቅርሶች ላይ ጉዳት እንዳይደርስ የሚንከባከብ ነው ብለው ይህ ክስ የሚያቀርበው አካላት በትግራይ ህዝብ ላይ እነሱ ግፍ ስለፈጸሙ በራሳቸው መነጽር ሌላው ስለሚያዩ ነው ብለዋል። በትናንትናው እለት የፌዴራሉ መንግስት የሀገር መከላከያ ሰራዊት፣ የክልል ልዩ ኃይሎች እንዲሁም ሚሊሻዎች ኢትዮጵያን ለማፈራረስ የተነሳ የክህደት ኃይል አለ እሱን ለመደምሰስ ብርቱና የማያዳግም ክንዳችሁን አሳርፉ ብሎ ያቀረበው ጥሪ አስመልክቶ በሰጡት ምላሽ ደግሞ ከዚህ በፊትም በየቀኑ የክተት ጥሪ ሲቀርብና ፉከራዎችም ሲሰሙ ነበር። ሆኖም በመሬት ላይ ግን የትግራይ ሰራዊት ማስቆም የሚችል አቅም የላቸውም። አሁንም ተመሳሳይ ነው በማለት ነው መልስ የሰጡት። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም።